ዓለም ሰናይ የሆነ ተስፋ እንዲኖራት ማድረግ የተባበሩት መንግስታት ድርጅት ዋና ጸሐፊ ኃላፊነት ሲሆን አንቶኒዮ ጉቴሬዥም በዚህ የበረቱ ናቸው። ነገ ለሚገባው አዲሱ የጎርጎሮሳውያኑ ነው አመትም የተሻለች አለምን ለመረከብ የተስፋ መልእክት አስተላልፏል። ይሁንና በዚሁ መልእክታቸው ጉቴሬዥ አለም በአዲሱ አመት ይዛቸው የሚተሻገራቸውን ችግሮችም ሳይጠቅሱም አላለፉም። አለም ሁለት ሺ ሀያ ሁለትን በአስከፊ ድህነትና በተባባሰ እኩልነት ማጣት የኮቪድ አስራ ዘጠኝ የክትባት ክፍፍል፣ ይህ ፍትሐዊነት እንዲሁም በተራዘሙ ግጭቶች ክፍፍሎች የሐሰተኛ መረጃዎች ስርጭትና የአየር ንብረት ለውጥን ለመቀነስ የተገቡ ቃል ኪዳኖች ባልተከበሩበት ሁኔታ የመጪው ጊዜ ተስፋ እየተፈተነ ይቀበላል። ያለንበት አመት ማብቃቱን ተከትሎ እጅግ ብዙ የተባበሩት መንግስታት ድርጅት ተቋማትና ሌሎች አለም አቀፍ ድርጅቶች አለም እየተቸገረች መሆኗን አመላክተዋል። ለአብነት የአለም የጤና ድርጅት በአለም ላይ የክትባት ኢፍትሐዊነት እስካላበቃ ድረስ ኮቪድ-19 እንደማያበቃና ይባስ ብሎም በአለም ላይ የአዳዲስ የኮሮና ቫይረስ የሰዎች ህይወት ላይ ጥቁር ጥላ በማጥላት ስጋት እንደጣለ አስታውቋል። በተመሳሳይ አለም አቀፍ የቀይ መስቀል ኮሚቴውን በመካከለኛው ምስራ ባለው ግጭት ምክንያት የተከሰተውን ተጽዕኖ ሙሉ በሙሉ ዜና መሆን አቁሟል። በየመን፣ በሶሪያ፣ በኢራቅና በሌሎች አካባቢዎች የሰዎች ሞትና መፈናቀል ቢቀጥልም ነገሩ ግን እየተዘነጋ ነው ያለ ሲሆን አሁንም ቢሆን ሚሊዮኖች በጠና ረሀብና ህመም ውስጥ እየተሰቃዩ ነው ሲል አስታውሷል። ጉቴሬጅ እነዚህ አሳዛኝ ሰቆቃዎች ሰብአዊነትን የሚፈትኑ ናቸው ያሉ ሲሆን ነገር ግን የሰው ልጅ በመጪው ሀያ ሀያ ሁለት በህብረት ከተንቀሳቀሰ ሊያገግም ይችልባቸዋል ያሉትን መንገዶች ሰዎችም ጠቁመዋል። ሁሉንም ሰው ለማስከተብ የጠነከረ ዓለም አቀፍ እቅድ በማውጣት ከወረርሽኙ ማገገም እንዲሁም የበለጸጉት አገራት ለታዳጊ አገራት የገንዘብ የመዋለንዋይ እና የብድር እፎይታ ድጋፍ በማድረግ ደግሞ ለታዳጊዎቹ አገራት የምጣኔ ሀብት ማገገሚያ ማድረግ ይቻላል። በተጨማሪም ከግጭቶች ለመውጣት የውይይት መንፈስ በመቻቻል እና በእርቅ እንዲሁም የአየር ንብረት ለውጥን ለመቋቋም ቃል በመግባት ፕላኔታችን እንድታገግም ማድረግ እንችላለን። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የችግር ወቅት የመፍትሄም ወቅት ነው ያሉ ሲሆን፣ ሀገራት በአንድነት እንዲንቀሳቀሱም ጥሪ በማድረግ የአዲስ ዓመት መልካም ምኞታቸውን ፈጽመዋል።